የሳይንስና ቴክኖሎጂ ዘገባ ዘጋቢያችን እንግዱ ወልዴ ለአንድ ሳምንት ቆይታ ወደ ህዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ ሲል ይጠይቃል። የዘጠኝ ቀናት ያህል ቆይታ ለማድረግ ቦይንግ ስታርላይነር በተሰኘችው መንኮራ መንኮራኩር ግንቦት ዘጠኝ ሁለት ሺ አስራ ስድስት ዓመተ ምህረት ወደ ህዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞርና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራኩሯ እክል እክድ ስለገጠማት ቢያንስ ለስምንት ወራት ለመቆየት ለመገንባት እንደሚገደዱ ታውቋል። ባለሙያዎቹ በዓለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅም ተገደዋል። መንኮራኩራ የገጠማትን ችግርና ባለሙያዎቹ በተራዘመው ቆይታቸው የሚያከናውኑትን ተግባራት እንዲሁም ደግሞ መንግስታዊ የሆነው የአሜሪካዊ ጠፈር ምርምርና አስተዳደር ማዕከል በምህፃሩ ናሳ የግል ኩባንያዎች መንኮራኩርና ሌሎች ሮኬቶችን ወደ ህዋ እንዲያመጥቁ የያዘውን ፕሮግራም በተመለከተ ባልደረባችን እንግዱ ወልዴ ሂውስትን ቴክሳስ በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና በአየር ሁኔታ ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ላይ የታደሰን አነጋግሮ ተከታዩን አሰናዷል። ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊልያምስ ግንቦት 29 ቀን 2016 ዓ ም ቦይንግ ስታር ላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ውጥ ናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታር ላይነር መንግሥታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጥቁ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታር ላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሠረት ወደ ምድር መመለስ የማትችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ጠፈርተኞችም ምድሪቱን ከለቀቁ ከረምረም ካሉና በዓለም አቀፉ የህዋ ጣቢያ የነበሩ ሌሎች ጠፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገድደዋል። ለመሆኑ መንኮራኩሯ የገጠማት ትክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላዬ ታደሰ፣ እዚህ ጋር አንድ ነገር ቀድሜ ልንገር። እንደው ለአድማጮች መግለጽ የምንፈልገው ስታላይነር ለእኔ እንደ ከድራገን ከስፔስኤክስ ድራገን የሚለይም አይደለም፣ እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊቸር ምን መሰለህ? በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ፣ ከኢንተሪ በኋላ ወደ ምድር ሲመጡ፣ አብዛኛዎቹ ካፕሱሎቻችን፣ ቬክሎቻችን ኦራዮንንም ጨምር ውሃ ላይ ነው የሚወድቁት። ይህ የተለመደ ነው። በአፖሎም ዘመን የነበሩት አፖሎ ሚሽንም ውሃ ላይ ነው አብዛኛው የሚወድቁት፣ እና ይሄኛው ግን ምድር ላይ ነው የሚወድቀው። ካፕሱሉ ሲመጣ በፓራሽቱን ከከፈተ በኋላ ኒው ሜክሲኮ ነው። በረሃ ውስጥ የሚወርቀው እና ይሄንም ፊቸር ያለው እሱ ብቻ ነው። እስካሁን እንግዲህ ምንድን ነው የገጠመው? ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ እ ትረስት ማለት ትናንሽ ሞተሮች አሉ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ ለምሳሌ ሶስት አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው፣ ወይም አቅጣጫ ማስቀየሪያ። እነኚህ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነኚህ ተቀጣጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረዳዋል። ይህንን ካፕሱሉን እንግዲህ ከሶስቱ ትልልቆቹ ኦርቢታል ትላልቅ ኦርቢታል ትላልቅ ማኖቨሮች ወይ ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹም ደግሞ መካከለኞቹ ደግሞ በጣም በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ ትኖች ናቸው። እነሱ ደግሞ ለምሳሌ ሪንትሪ ጊዜ ወደ ምድር በሚመለስበት ሰዓት፣ ከኦርቢት ራሱ ሲወጣ ዲኦርቢት ራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገዋለን እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት፣ ከፊቱ ነው የሚሆኑት። ወደፊት ሲተኩሱ አየር እንትን ሲያወጡ መቀጣጠል ሲጀምሩ ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኮሮ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጂን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩር አፍንጫውን በትክክል ወይም ደግሞ ያ ፊቱን ፖይንት ያቸውን ፊቷን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አደርግም። ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ይሄንን ደክ ሊያደረጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን መግቢያውን ትን መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል አልቻለም። ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንግዲ እንግዲህ ተመልከት እንኳን የህዋ በረራ በጣም አስቸጋሪ ነገር ነው። እንኳን ቴስት ወይም ደግሞ የሙከራ ሆኖ ቀርቶ በሪል ጊዜም በጣም አስፈሪ ነው። ናሳ ለተያያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው ስፔስ ኤክስ ለተሰኘው የባለሀብቱ ሀብቱ ኢላን መስክ ኩባንያ ከአስር ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4.2 ቢሊዮን ዶላር ሲመደብለት ስፔስ ኤክስ ደግሞ 2.6 ቢሊዮን ዶላር ተመድቦለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1.5 ቢሊዮን ዶላር በላይ ቀድሞ ከተያዘው በጀቱ ያለፈ ወጪ ለማውጣት ተገዷል። ያም ሆኖ ወደ ሕዋ ለመምጠቅ በሚደረጉት ጥረቶች ተደጋጋሚ የአስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ ስፔስ ኤክስ አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በስፔስ ኤክስ ሮኬት ላይ የደረሰው የእሳት አደጋ ግን የፌዴራል አቪየሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን ዘጠኝ የተሰኘችው ሮኬት በተደጋጋሚ ጥቅም ላይ እየዋለች ነበረች። ያም ሆኖ ስፔስ ኤክስ በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሽያል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝተዋል። በሌላ በኩል በቅርቡ በቦይንግ ስታር ላይነር መንኮራኩር ወደ ጠፈር ካቀኑትና በተያያዘውም እቅድ መሠረት በሄዱት መንኮራኩር መመለስ ያልቻሉት ጠፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በስፔስ ኤክስ መንኮራኩር አማካኝነት ማከናወን ሲሆን ያ ደግሞ እስከ መጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በዓለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችም አቅርቦቶች እጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላዬ፣ እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይ ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ ዓመትም በረራም ቆይታም ሊኖር እንደሚችል ሪፍ ይደረጋሉ። ይሄ ግዴታ ነው። ምክንያቱም ምንጊዜም እንግዲህ ሪስክ አሴስመንት አለ። እንግዲህ አሁን የአሜሪካ መንግስት እኔ ደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሴስመንት የሚባል ነገር አለው። እያንዳንዱ ዊንዶው እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል፣ ምን እነኛ ቢመጡ በዛኛው፣ ሁልጊዜም ለችግሮች ዝግጁ ሁልጊዜም ለችግሮች ዝግጁ ነው በሁሉም አቅጣጫ እና አሁን እነኚህ ሰዎች እዛ መኖ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ጠፈርተኛው በቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል ብዙ የሚያግዟቸው ስራዎች ይኖራሉ ነው ብዙ የሚያግዟቸው ስራዎች ይኖራሉ። እንትንም ኢቪኤም ይኖራቸዋል። ኤክስትራ ቬኩላር አክቲቪቲስ ከቬክሉ ከንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጪ ሜንተናንስ ይሰራሉ። ብዙ ሜንተናንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ። ኤክስፐሪመንቶቹም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የዋበራ የውሃ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የእንትን አጋጥሞት አያቅ ሰፕላይ አጋጥሞት ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ አመታት ካርጎ ይመላለሳሉ እነህ ካርጎ ሰዎች የሌላቸው ናቸው። ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎች አሉን። ስፔስ ኤክስ በለው እንደገና የራሻው የሱዝ አለ። እነህ የሚያመላልሳሉና በየሶስት ወሩ ነው ሰፕላይ የሚላቀው። ስለዚህ የሰፕላይ ችግር እንደውም እሹ አይደለም በአሁኑ ሰዓት። ስለዚህ ይሄ የምግብ እጥረቱ ሌላው ችግር ምናምን የሚለው ይህን አሁን እርሱ ያሉትን መረጃ ካለማወቅ ይመስለኛል። አሁን እንግዲህ ሌላው እንዴት ይመለሳሉ የሚለው ነው። በእርግጥ ይ ብዙ ነገር ተጽፎበታል። እናንተ ብዙ የምታውቁት ስፔስክስ ሁለት ቀንሷል ወደሊልክ ካሰበው ይመስላል በነዛ ቦታ ለመተው እስቲ ያን እንዴት ይመለሳሉ የሚለውን ነገር ነው። እስቲ እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረ እኛ ጋር የናሳው አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱም ዋና ዓላማ ምንድነው? ምን አይነት ሜጀሮችን እንውሰድ ወይም ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበረ እና እንግዲህ ሀይ ኦፊሻልስ ነበሩ ስብሰባ ላይ እና ምንድነው የተወሰነው? ስፔስ ኤክስ ወደ ምድር እንዲመልሳቸው ያኛው ደግሞ የስታር ላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር አምስት ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪመለስ ድረስ ብዙ ዳታዎችን አሁንም ናሳ የሚሆን ቦይንግ ዳታዎችን ከዛ ከስታርላይነሩ እየሰበሰቡ ነው። ምድርም እስኪደርስ ድረስ እንደገና ደግሞ ሬንትሪው ምን አይነት ችግር ሊፈጥርበት እንደሚችል ባዶውን ማለት ነው የሚመለስ ቬክሉ፣ እንግዲህ ብዙ ሚሊዮን ብር ዶላሮች ወጡበት ነው። እንግዲህ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው። ምንድነው አሁን የተወሰነው? በቃ እንግዲህ ስፔስ ኤክስ ክሩ ድራገን ሚሽን አለ። ያ ሚሽን ፌብሩዋሪ ላይ ነው እንግዲህ የሚሆነው እና አራት ሰዎችን ነበር ኖርማሊ ይዘው የሚሄደው እና ከአራቱ ሁለቱ ሲት ባዶ ትቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ግምት። ምክንያቱም ሁለቱ ካምፓኒዎች መካከል በጣም ክስም የተደራረጉበት ጊዜ አለ። ከዚህ ቀደም ቦይንግ ስታር ላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ሕዋ መምጠቅ የቻለችው። ቦይንግ በጠፈር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ሕይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላየን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ሕይወታቸውን ማጣታቸው አይዘነጋም። ባለፈው ታህሳስ መጨረሻ ላይ አንድ ንብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ሥራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞር እና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ሥራ ፈጥተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተውጣጡትን ባለሙያዎች የምርምር ሥራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ሥራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማኅበራዊ ጉዳይ ጋር የተገናኘውን ሕይወታቸውን ማስተጓጎሉ ይሆናል። ለአሜሪካ ድምጽ እንግዲህ ወልዴ ዋሽንግተን ዲሲ አድማጮች፣ እንግዲህ እንደ ተከታተላችሁት የቦይንግ ስታር ላይነር መንኮራኩር ዛሬ ወደ ምድር ለመመለስ በዝግጅት ላይ መሆኗ ታውቋል። የምትመለሰውም ባለሙያዎቹን ከሌሎች የህዋ ባለሙያዎች ጋር ወደ ሌላ መንኮራኩር በማስገባት ብቻዋን ለባለሙያዎቿ ደህንነት ስትባል ብቻዋን እንደሆነም ተገልጿል።